Also so, so bad ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ። በሳምንቱ መጀመሪያ ላይ ለአድማጮቹ ያቀረባቸው አዳዲስ የሙዚቃ ስራዎች መነጋገሪያ ሆነዋል። ለየት ያለ ቀለም ይዞ የመጣው ወጣት የሚጫወታቸውን ሙዚቃዎች ዘይቤ አንጻር ይለዋል። አገሩ ላይ ሰው ሞቶ በከተማ በከተማው የአችል ላገኝ ሰው አለበጎዳና ሀዳያ ያገር ሰው ካስማሰ የመድረክ ስሙ ነው። በመጀመሪያ ከእርሱ ጋር አጭር ቆይታ አድርጋለሁ። ሰዓቱን እያየን ተጨማሪ መሰናዶዎች ይከተላሉ። የኢትዮጵያን የሙዚቃ ትዕይንት በቅርቡ ተቀላቅለው የከረሙ ጆሮዎችን ሳይቀር ትኩረት መስረቅ የቻለው ካስማሰ በመጀመሪያ ስለ ራሱ በጥቂቱ ይነግረናል። ትክክለኛ ስሜ ፍቅሩ ሰማ ይባላል። ቅዱስ ዮሴፍ ትምህርት ቤት ነው የተማርኩት። ከዛም ኮመርሽል ስኩል ገባ የንግድ ስራ ትምህርት ተማርኩ። ማርኬቲንግ ትምህርት ቤት እንደወጣው አንድ ሶስት ዓመት ከኢኮኖ አምላክ ፕሮዲውሰሩ ጋር ተገናኝቼ ጥሩ ጊዜ አሳደፍም። ከዛ አሁን ሰዓቱ ደርሶ በዚህ ዓመት ተለቀቀ ማለት ነው። በዩቲዩብ አውታር ለሚያዳምጡህ ሰዎች በተውከው ማስታወሻ ላይ የምትጫወታቸውን ሙዚቃዎች የትናንትን ሙዚቃ በዛሬ ስልት ለማናገር ተብሎ ይህንን አዲስ ዘዬ አንጻር ብለንዋል ስትል ጠቅሰኸዋል። አንጻር የተሰኘው ዘዬን ለመፍጠር አንተና ባልደረቦችህ ምን አነሳሳችሁ? አዲሱ ዘዬስ መለያዎቹ ምንድን ምንድን ናቸው? ሀሳቡ የመጣው ያው ፕሮዲሰሩ የሚሰራው ሙዚቃ ስታይሉ፣ ድሮ ሙዚቃዎችን እየመረጠ በአሁን ዘመን በሂፕሀፕ በተለያዩ ስታይሎች ይሰራ ነበር። ስለዚህ እኔ ደግሞ አገላለጽ ላይ ብንሰራ ብዬ አልኩና የድሮዎቹን ሙዚቃዎች ስንሰማቸው የሚጠቀሙት የአማርኛቸው የሚጠቀሙበት መንገድ ወደ እኛ እናምጣው ብለን አሰብ ከዛ አንጻር የሚለውን ሀሳብ ስናነሳ እንደ አስተያየት ነው ያድነው እና አማራጭ የሙዚቃ ጥበብ እንዲሆን ላብራቶሪ ማለት ነው። የምንሞካክርበት የተለያዩ ነገሮችን እያነሳን እኛ እንደምናየው አድርገን ስናቀርበው አንጻር ይሆናል ብለን ስራስብ። ሙዚቃው ከመለቀቁ በዋዜማው ስለነበረው ነገር ጥቂት አውራኝ። ዲስ ቀለም ይዘህ ልትመጣ ነው። የአድማጭን ምላሽ ግን አላወቅኸውም። ዋዜማው እና ማግስቱ እንዴት ነበረ? ያው መጀመሪያ የለቀቅ ነው፣ ማለዳ የምትለዋን አንድ ነጠላ ስራ ነበረ። እሱም ሲሰሙ ያው ባህላዊ ሙዚቃ የሚመስሏቸው ነበረ። ዘመናዊም አልመሰላቸውም። ሰው ሳዩት ሁለቱንም ነገር ማየት ቻሉ። የዚህ ዘመንም ወጣት ልጅ ወይም የድሮውን ማስታወስ ቻሉ። በዛ ሰዓት ማለዳ ጥሩ እየሄደልን ነበረ። ከዛ ልክ ሰባቱን ስራዎች ስንለቅ ከየት ነው የመጣው ክስተት ነው የሆነብን አሉ እነሱ። ደስ አለኝ። ቤተሰቦችን ደስ አላቸው። ዘን ሰው ማይቀማው ንብረት ፈር ለሚበላው ጉልበት ሞት ለአገር በአገር ድልወት ሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ እውነት እውነት እሷም ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ ዘን ሰው ማይቀማው ንብረት ፈር ለሚበላው ጉልበት ለአገር ባገር ድልወት ሁሉም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ እውነት እውነት እሷም ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ እናት አገር ትኑር ከስም ቀደም ብለህ እንደጠቀስክልኝ እድገትህና በትምህርት የሚያሳለፍከው በከተማ ውስጥ ነው። በሙዚቃዎች ውስጥ የገጠር ዘዬ ቆይት ያሉ የአማርኛ አጠቃቀሞችንም ትደጋግማለህ። ይህንን ክህሎት እንዴት አመጣኸው? ከየት የመነጨ ነው? ያው ቤት ውስጥ በሚወራው ነው እንጂ የተለየ ነገር አልነበረም። ቤተሰቦች የሚያወሩት ቤት ውስጥ የሚወራው አማርኛ ከነሱ እየመረጥኩ እኔ የሚገርሙኝ አገላለጾች ስለነበሩ፣ አሁን ለምሳሌ ሰው የማይቀማውንበት የሚገርም አባባል ነው አንደኛ ስለተሰኘው ሙዚቃ ጥቂት እናውራ። አንደኛ በተሰኘው ስራህ ውስጥ ኢትዮጵያውያን ምሁራን የኢትዮጵያ ሙዚቃ ከዓለም የሙዚቃ ሁነት ጋር ሊኖረው ስለሚገባው ስፍራና ቀለም ሲወያዩ ያለበትን ድምፅ ቀንጭበ ተጠቅመሃል። ያንን ሐሳብ በሙዚቃ ውስጥ ለማካተት ለምን ፈለግህ? አንተስ የኢትዮጵያ ሙዚቃ በዓለም ሙዚቃ ውስጥ ምን አይነት ስፍራ ሊሰጠው ይገባል ብለህ ታስባለህ? እዛ ላይ አንድ አባባል ተጠቅም ያለው የእኛ ዓለም ሶስተኛ ነች እ የሚል ጥያቄ ነበረ ያቀረብኩ እና እኛ ሙዚቃንም ጀምረነዋል ሁሉንም ብዙ ነገሮችን ከኛ ነው የዓለም ህዝብ ያገኘው ብለን ሲወራ እንሰማለን እናምናለን ስለዚህ ምኑን ነው የምናካፍለው የቱን ኢትዮጵያዊነት ሳጥን አይሸጥም ብዬ ስላስብኩ ምናችንን እንሸጥ ሲባል ባህላችን ፈራ እግዚአብሔራችን አመለካከታችን ስለ አለም ያለንን አመለካከት ከወጣት ቢሰሙ ብዬ መጀመሪያ ያው የሀገሬን ህዝብ አተዋወቀዋለሁ። ከዛም እነሱ መስማት ወይም ከማድረካቸው አስተዳደጋችንን ነው እንግዲህ የምናካፍላቸው ወይም የእኛን ማነራችንን ባህሪያችንን እናካፍላለን ብለን ያስብ great somersaults or, or breakdancing, then what a tremendous contribution, what an enrichment

ለአድማጭ በነጻ የተሰራጩ ስድስት ስራዎችን ለማዘጋጀት ምን ያክል ጊዜ ፈጅተዋል? አዲስ ዘይቤ ይዞስ መምጣት ምን አይነት ፈታኝ ነገሮች አሉት? ያው ቀድመን እየሰራን ነበረ እኛ የነበር ነው። ብዙ ስራዎች ሰርተናል። ያው ለአድማጭ አልደረሱ። ግን በምን አይነት መልኩ እንተዋወቅ የሚለው አንድ፣ በዚህ አመት ነው እንቅስቃሴውን የጀመርነው። ለማካፈል እስከ አሁን ጊዜ ስለፈጀ ያው ግማሽ አመት ማለት ይችላል። በስድስት ስራዎች የተዋወቃቸው አድማጮች ተጨማሪ ስራዎችን መጠየቅ የጀመሩ ይመስለኛል። የመጪው ዘመን እቅድህ ምንድን ነው? በቀጣይ ስራዎች ውስጥ ልታጎላቸው የምትፈልጋቸው ርዕሰ ጉዳዮችስ አሉ ወይ? አሉ። አዎ፣ እዚህ ላይ ያሳየ ነው ያው ለተለያዩ ለሀገራችን ወይም ለሴት እህቶቻችን ስለምንሰራው ስራ አላማችንን ነው ቀንጨባ አድርገን የሰጠ ነው። ስለዚህ በሚቀጥሉት ደግሞ የተሻለ ማብራሪያ ይኖራል ብዬ አስባለሁ። ከዛም ያው ከከተማው ድባብ ጋር አንድ ላይ መንቀሳቀስ ነው ማስበው። አንድ የመጨረሻ ጥያቄ፣ ሙዚቃዎች የቀረቡት በነፃ ነው። ብዙ የለፋህበትን ስራ በነፃ ማቅረብ ምን አይነት ስሜት አለው? በነፃስ እንዲሆን የፈለግክበት ምክንያት ምንድን ነው? ስሜቱ ቀላል ደስታ ይሰጣል። ያው መስጠት የራሱ የሆነ ደስታ አለው። በነፃ የሆነበት ምክንያት ደግሞ ለመልመድ እንዲችሉ፣ ወይም ትክክለኛውን አክብሮት ከኔ መጀመሪያ ቢመጣ እነሱም ይቀበሉኛል ስላስብኩ ያው እንደ ስትራቴጂ ነው እንደ ጥሩ ስልት ነው። ጥሩ ምላሽ የሚያገኘ ይመስለኛል። በመድረክ ስን ከስ ማሰብ የሚለው ነው የምትጠራው። በአዲስ የሙዚቃ ስልት ብዙ አድናቂዎችን እያፈራህ ነው። በመጪ ዘመናትም ስኬቶች እንዲጎበኙ እመኝልሃለሁ። መልካም ምሽት ይሁንልህ። አመሰግናለአመሰግናለ ማለዳ ተነስቼ በዱር አቆጣጠር ማታ ራዊት ነው ሲባላየው ያችን ቆንጆ ወታ I'm gonna work with water with our no bula. The swan the shot, we Shut That forget ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ወደ ቀጣዩ መሰናዶ ከመሻገራችን በፊት አጫጭር ዓለም አቀፍ ኪናዊ ወሬዎችን አስደምጣችሁ። ከ20 ቀናት በኋላ ሊደረግ የነበረው የዘንድሮው የግራሚ ሙዚቃ ሽልማት ለአንድ ወር ከ15 ቀን እንደተሸጋገረ ተሰምተዋል። የሽልማቱ አሰናጆዎች ለዚህ ውሳኔ ምክንያት ያደረጉት በሎስ አንጀለስ ከተማ እየተስፋፋ የመጣው የኮሮና ቫይረስ ስርጭት ነው። ውሳኔው ላይ የተደረሰው ከሕክምና ባለሙያዎችና ከሙዚቀኞች ጋር ከተደረገ ንግግር በኋላም ነው ብሏል። ትውልደ ሴኔጋላዊው ሙዚቀኛና የንግድ ሰው ኤኮን በዲሞክራቲክ ሪፐብሊክ ኮንጎ የማዕድን ማውጣት ስራ ከሀገሪቱ መንግስት ጋር በመተባበር ሊያከናውን እንደሆነ ታውቋል። የግራሚ ሽልማት እጩ ኤኮን ከሀገሪቱ መንግስት ጋር በመቀናጀት የኮፐርና ኮባልት ማዕድናትን ሊያወጡ ያቀዱት በካታንጋ ግዛት እንደሆነ ታውቋል። ቀደም ባሉት ወራት ኤኮን በሴኔጋል የመጻኢ ዘመን ከተማ ይሆናል የተባለለትን 6 ቢሊዮን ዶላር የሚፈጅ ከተማ እንዳስጀመር ታውቋል። የከተማው ስምም ኤኮይን ይሆናል ተብሏል። ደመን ስላየር ወይንም ሰይጣን አዳኝ የተሰኘው የጃፓን አኒሜሽን ፊልም 20 ዓመታት ለሚጠጋ ጊዜ የቆየውን የገቢ ክብረ ወሰን አልፏል። ቤተሰቦቹን የጨረሱ ሰው በላ አስፈሪ ፍጡራንን ስለሚፋልም ልጅ የሚተርከው ፊልም 324 ቢሊዮን የጃፓን ገንዘብ ገቢ አስገብተዋል። ዜናዎቹ የተገኙት ከሮይተርስ ነበረ። አሁን ወደ ቀጣዩ መሰናዷችን ከማለፋችን በፊት በዚህ ሳምንት ከወጡ ሙዚቃዎች መካከል

Baghath soa sala zindri il fikr kai lojish Wow wow wow wow wow wow wow wow wow. Some of the girl, but she ain't gonna be a thing. a thing. i had የኢትዮጵያ ዋና ከተማ አዲስ አበባ ላይ ውበት ለመጨመር የወጠኑ ወጣቶች እንቅስቃሴ ከጀመሩ ሰነባብተዋል። ለወትሮው በማስታወቂያ ወረቀቶች ውበታቸውን አጥተው የነበሩት የመንገድ ዳር ግንብና ግድግዳዎችን በውብ የስዕል ሥራዎች አስጊጠዋል፣ ተስፋቸውንና ሕልማቸውን ለተመልካቾች አቅርበዋል። አሁን ላይ ደግሞ ከደጋፊ ተቋማት ጋር በመተባበር ወጣቶቹ የጎዳና ላይ ስዕሎችን በመጠቀም የተለዩ ማኅበራዊ መልክቶችን በአዲስ መልክ እያስተላለፉ ነው። የቡድናቸው ስም አዲስ ስትሪት አርት ይሰኛል። የቡድኑ አጋር መስራች ሰለሞኑ ክፍሌ የቡድኑን አጀማመርና ህልም በመቀጠል ያጋራናል። ከተቋቋመ ሶስት አመት ሆነው። አብረን ከሌሎች አርቲስቶች ጋር እንዲሁ እናወራ፣ አንድ ሰው ከመሀል ተነስቶ ለምን እንደዚህ አንሰራም፣ ይሄ ነገር እኮ አልተለመደም የሚባል አይዲያ ይመጣና ስለዚህ ወደ ተግባር እንገባለን ማለት ነው። ትንሽ ልጆች ነን ያለነው፣ አንድ ሶስት ነው። ከዛ በተረፈ ግን ከሌሎች አርቲስቶች ጋር እንሰራለን በየጊዜው አዳዲስ አርቲስቶች አብረውን ይመጣሉ። አዲስ ነገር ስለሆነ ሰው ፍላጎቱን ይገልጽ ይችላል፣ እና ያን ጊዜ የሆነ ፕሮጀክት ሲኖር እየደወልን ኮንታክት እናደርጋቸዋለን። በተለይ አሁን ሶሻል ሚዲያም ስላለ ያን ጊዜ ማን ምን እየሰራ እንደሆነ ስለምናውቅ ደውለን ከአንድ አንድ ፕሮጀክት ሲኖር እንዲሳተፉ እንጋብዛችኋለን ማለት ነው። እንዲህ እንዲህ እየተባለ ሶስት አመት ሞላው ማለት ነው። በሶስት አመት ቆይታችሁ በከተማዋ የተለያዩ ስፍራዎች ስራዎቻችሁን ያሳያችሁ እንደሆነ ከገጻችሁ አይቻለሁ። የት የት ቦታ ምን አይነት ስራዎችን እንደሰራችሁ እስቲ በአጭሩ ንገረን። ኦኬ፣ እሱን ከመናገሬ በፊት ምንድነው ዋናው አላማችን፣ ኦር ደግሞ እኛ መስራት የሚፈልገው ነገር ምንድነው የሚለውን ነገር ገልጬ ከዛ ወደ ጠይቅ ጥያቄ ዝገባ ይሻላል። ዋናው አላማችን ምንድነው? እንደዚህ አይነት የአርት አይነት አልታወቀም። አርት ሲባል ብዙ ሰው የሚያስበው ምንድን ነው፣ ጋለሪ ውስጥ የሚታይ የሆነ ነገር ነው። እዚ ከዛ ውጭ ያለው ማህበረሰብ ጋለሪ ገብቶ ማለትም ጋለሪ ገብቶ የስነጥበብ ውጤት የማየት እድል የሌለው ሰው ያለምንም ግብዣ ጎዳና ላይ በሚሰሩ ጥበቦች ራሱን እንዲያዝናና፣ ከዛም በተረፈ ደግሞ ማስተማር ይችላል። ስለዚህ አዳዲስ የሚሰሩ መንገዶች አሉ፣ የባቡር ፕሮጀክቶች አሉ በማስታወቂያ የተጨናነቁ ግርግዳዎች አሉ። እነሱን በመጠቀም በውጤት መስራት ነው የሚፈልገው። ስለዚህ ዋናው ፎከስ ያደረግንበት ሆኖ ይሄ ኒውራል ኦር ደግሞ የግርግዳ ላይ የቅብ ስራ ኦር ደግሞ ግራፊቲ ሁለተኛው ማለት ነው። ዲስፕሬን በመጠቀም የሚሰሩ ስራዎች ላይ ነው በአሁኑ ሰዓት እያደረግን ያለ ነው። አንዳንድ ኦፖርቹኒቲዎች አሉ። እነሱን በመጠቀም ራሳችንን ማስታወቅ። ለምሳሌ አንተም እኛ ገጽ ላይ ያየኸው አለ። አሁን በጣም በሰፊው እየሰራ ነው ያለ ጥበብ በአደባባይ የሚባል ፕሮጀክት ነው። የጀርመን የባህል ተቋም ኦርጋናይዘር ጎት እየሰራ ያለ ስራ ነው እና ስለዚህ ጥበብ አደባባይ ዋናው አላማው ምንድነው? አርቱን ወደ አደባባይ መውሰድ። ቅድም እንደነገርኩ ከተደበቁ ስል ማሳያ ስፍራዎች ወስዶ ወደ አደባባይ ወስዶ፣ ሌሎች ሰዎችም እንዲያዩ ማድረግ። ስለዚህ እነሱን በመጠቀም እኛም ራሳችንን ማስታወቅ ፈለግን። ስለዚህ ብዙ ቦታዎችም ሰርተናል፣ በተለይ አራት ኪሎ እና ፒያሳ አካባቢ ላይ። አሁን የመንግስትን ፍቃድ ማግኘት ከባድ ነው። ስለዚህ ምን እያደረግን ነበረ እነዚህ የፈራረሱ ቤቶች አንዳንድ ሆቴሎች ይኖራሉ፣ ሱቆች ይኖራሉ። እነዛ ቦታ ሄደን ሰዎቹን አላማችንን በመግለጽ እንዲፈቅዱልን በማድረግ የምስም ግድግዳ እየተጠቀምን የራሳችንን ሀሳብ እዛ ላይ እንሰራለን ማለት ነው። ከዚህ በፊት ሌሎች አርቲስቶችም የሞከሩት አሉ። ቦሌ አካባቢ እንደዚህ የተሰሩ አሉ ማለት ነው። ሰለሞን፣ ስራዎቻችሁ በምን በምን ርዕሰ ጉዳዮች ላይ ያተኩራሉ? ማንም ሰው የመረጠውን ሀሳብ ማቅረብ ይችላል ወይስ የሚፈቀዱና የማይፈቀዱ የአደባባይ ስዕል አይነቶች አሉ? አሉ። ስትሪት አርት ሲባል የማይፈቀድ ኦር ደግሞ ኢሌጋል አርት ኦር የሚፈቀድ ደግሞ ሌጋል የሚባለው አርት አለ። እኛ የምንሰራው ግን የሚፈቀዱ አርቶች ላይ ነው። ምክንያቱም አደባባይ ላይ እስከሰራኸው ድረስ ግጭት ያስነሳል፣ ሰውም የሚያየው ነገር ጥሩ መሆን አለበት። በእርግጥ እኛ ሀገር አልተለመደም እንጂ ሌላው ዓለም ኢሌጋል ግራፊቲ ተብሎ ኢሌጋል አርት ስትሪት አርት ተብሎ ሰዎች ባቡር ላይ ሊሆን ይችላል፣ የሰው ግድግዳ ላይ ሊሆን ይችላል እየሰሩ ሀሳባቸውን ያንጸባርቃሉ። እኛ ግን ሞር እየሰራን ያለ ነው እንዴት ነው ሰው አይቶ ሊደሰትበት ሰው አይቶ ሊማርበት የሚችለው ነገር ላይ ነው። በአሁኑ ግን በዚህ በሁለት ሺህ ሀያ ወር በእኛ ሁለት ሺ አስራ ሶስት ከመግባቱ በፊት ወደ ሁለት ሺ አስራ ሁለት መጨረሻ አካባቢ አሁን የነገዱ ፕሮጀክት ላይ የተሳተፍን ጊዜ የጥበብ አደባባይ ላይ ስንሰራ የነበረው የአርት ውጤት ምንድን ነው? ስለ ማይግሬሽን ኦር ደግሞ ስደት የሚለው ኮንሴፕት ላይ ነው። ስለዚህ ሁሉም ሰው ስደትን በምን ይገልጸዋል። አርቲስቶቹም ስድስት አርቲስቶች ነበርን። ስድስታችንም የየራሳችንም ስደትን የምንገልጽበት መንገድ ተጠቅም የሰራ ነው ማለት ነው። ስራችሁን የተመለከቱ ሰዎች ምን አይነት ምላሽ ሰጧችሁ? ከተማዋን እያሳመራችሁ ነው የሚለው ይበዛል ወይንስ ጎዳናውን ሁሉ ስዕል በስዕል አደረጋችሁት ብሎ ይወቀሳችኋል። ከመንግስት አካልስ ምን አይነት ድጋፍ እያገኛችሁ ነው? እስካሁን ያው የወቀሰን የለም፣ እውነት ለመናገር ምክንያቱም እንደነገርኩ አዲስ ነገር ስለሆነ ሰው በጣም ኢንተረስትን ነው። ስለዚህ የማበረታታት ሁኔታ ነው ያለው እንጂ እስካሁን የወቀሰን ነገር የለም። እኛም የምንሰራው በእርግጥ ውበት ያለው ነገር ነው። ትርጉሙን አንዳንድ የምንሰራቸው ስራዎች በእርግጥ ቶሎ ላይገባቸው ይችላል፣ አንዳንድ ሰዎች። ስለዚህ ያው በራሳቸው መንገድ የሚረዱትም አሉ ከዛ በተረፈ ግን አይተውት ውበቱን ብቻ የሚያደንቁ ብዙ አሉ። ስለዚህ እስካሁን ከህብረተሰቡ እንደውም ብዙ እንድንሰራ ነው እንጂ የወቀሰን የለም። የእኛን ግሩፕን ጆይን ማድረግ የሚፈልጉ ብዙ ሰዎች ያሉ እየጻፉልን ነው ፌስቡክ ላይም ኢንስታግራም ላይም ማለት ነው። ስለዚህ እስካሁን አስደሳች ውጤት ወር ምላሽ ነው ያለው። ከመንግስቱ ጋር በተገናኘ ግን ከመንግስቱ ጋር በመስራት እውነት ለመናገር በአሁኑ ሰዓት በጣም ከባድ ነው። በተለይ በኮሮና ሰዓት ፎከሱ መንግስት እዛ ላይ ስለሆነ ማለት ነው እንጂ እኛም አሁን ኮሮናን በተመለከተ ስትሬት አርትን በመጠቀም ለኮሮና ጎድነት ወር ደግሞ ምን ማድረግ ያለብንን ነገር ለህዝብ መልእክት ለማስተላለፍ የሚያስችል የስትሬት አርት የጎዳና ላይ የጥበብ ውጤት እንዲኖር ፕሮፖዛል አቅርበን አዘጋጅተን ነበር። እስካሁን ምንም የተሰጠ ምላሽ የለም። ግን የመንግስት እጅ ቢገባበት ይሄ ስትሬት አርትን የተመለከተ ነገር ውጤቱ በጣም ከፍ ያለ ነው የሚሆነው። ምክንያቱም ሌሎች ሀገር ላይ ምሳሌ ማየት እንችላለን። ምን ያህል ከቱሪዝምም አንጻር ሊሆን ይችላል፣ ከተማ ማስዋብ አንጻር፣ ከብዙ ነገር ፖዘቲቭ ከሆኑ አንጻሮች ብዙ ጥቅም አለ። ስለዚህ እስካሁን ከመንግስት ጋር እየሰራን አይደለም። ለወደፊቱ አላማ አለን። ከመንግስት ጋር የመስራት የወደፊት ህልማችሁ ምንድን ነው? ከዚህ ቡድን ጋር በተያያዘ ምን ምን ነገሮችን ነው ለወደፊቱ መስራት የምትፈልጉት? እኔ የአዲስ አበባ ልጅ ነኝ። አዲስ አበባ በጣም እያደገች ነው፣ እየተለወጠች ነው። ስለዚህ ብዙ ነገር መስራት እንችላለን፣ መስራትም እንፈልጋለን። ስትሬት አርት በመጠቀም ማለት ነው። አይተናል፣ ለኤግዛምፕሎችን ውጭ ሀገር። ስለዚህ ከእሱ ነው እኛም ማለት መገልበጥ የምንፈልገው፣ ከሌሎች ሀገር መማር እንችላለን ስለዚህ ደግሞ ኢትዮጵያን በአጠቃላይ አዲስ አበባ ብቻ ሳይሆን ኢትዮጵያንም ጨምሮ ብዙ የሚወራ ነገር አለ፣ አርትን በመጠቀም እንደነገርኩህ፣ አርት ሲባል ጋለሪስ ብቻ አይደለም ያለው፣ ጎዳና ላይም ወጥተን መስራት እንችላለን። ስለዚህ ኢትዮጵያ ውስጥ ብዙ ሊባሉ የሚችሉ ከታሪክ አንጻር፣ ከሶሻል ላይፍ አንጻር፣ ከብዙ ነገር አንጻር ማውራት የምንችላቸው ነገሮች አሉ። ስለዚህ ይሄንን ነው ለህብረተሰቡ ማሳየት የምንፈልገው መንግስትም ፈቅዶ እዚህ አይዲያ ላይ ሰፖርት ድጋፉን እንዲደግፈን እንፈልጋለን። ስለዚህ ዋናው ዓላማችን ይሄን ስትሬት አርትን ማስተዋወቅ ነው፣ መጀመሪያ ለአዲስ አበባ፣ ቀጥሎ ሙሉ ኢትዮጵያ ማለት ነው። እጅግ በጣም አመሰግናለሁ። ሰለሞን ክፍሌ የአዲስ አበባ የአደባባይ ጥበብ ወይንም አዲስ ስትሬት አርት አጋር መስራች፣ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። ለሁላችሁም መልካም እድል እመኛለሁ። እኔም አመሰግናለሁ። በጣም አመሰግናለሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በቅንብሩ ደግሞ ኤልያስ አስማረ አብረናችሁ ቆይተናል። የመሰናዶው አርታኢ ሰለሞን አባተ ነው። መልካም ምሽት ይኑላችሁ። መልካም ሳምንት